ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን። ክብራትና ክብራን ሜጋ ኢትዮጵያውያን ቶሮንቶ ካናዳና፣ አሌግዛንድሪያ ቨርጂኒያ፣ ኤርትራውያን አትላንታ ጆርጂያ ላይ አመታዊ ፌስቲቫሎቻቸውን ሲያካሂዱ ሰንብተው ሁሉም ትናንት አጠናቀዋል። ስለ ሁሉም እንጨዋወታለን። ሄለን ወረርቁን ያስታውሷታል። ማለቴ ሄለን ኬነርድን። I was adopted into a big family, six Ethiopians and seven white Americans. Grew up in a big family. We're the only Ethiopians in the small city. በወቅቱ በዛ ከተማ ከእኛ በስተቀር ኢትዮጵያዊ አልነበረም። በዚህ ላይ ቤተሰቦቻችን ቤት ውስጥ ባሉት ሰባት ልጆቻቸው ላይ ስድስት ልጆች በማደጎ ስላመጡ እንደ እብድ ይቆጠሩ ነበር። ዛሬም አብራን ጥቂት ትቆያለች። ስለ ጠፈር ጉዳይም ጥቂት እንነጋገራለን። ዎች ምንድን ነው የሚል መሰለህ ሰለሞን? እሺ አሁን ኢትዮጵያ ወይም አፍሪካ እየፈለገች አለች ዳቦን ነው። አዎ እንደሱ የሚሉ አሉ። በትክክል እየፈለገ ያለ እናንተ ግን ካላበዷችሁ በስተቀር እንደ ስለ እስፔስ ታወራላችሁ ይላል። አሁን ሁለቱ ላይ አይተን ነኝ። የምስራቅ አፍሪካ ህዋ ሳይንስ ማስተባበሪያ ዳይሬክተሩ ዶክተር ተከላል የአድሃና ናቸው ይመለሳሉ። በ19፣ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ አብረን እናመሻለን። እሁድ ሐምሌ 3 2008 ዓ ም አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስትልኝ እንደምናመሻችሁ፣ ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። ጽንፈኛው እስላማዊ ቡድን አይሲል በኢራቅና በሶሪያ ይቆጣጠራቸው የነበሩ ይዞታዎችን በፍጥነት እያጣ መሆኑን አንድ የብሪታንያ የጥናት ተቋም አመለከተ። በእንግሊዝኛውም ምህጻረ ቃል አይ ኤስ በመባል የሚታወቀው ዓለም አቀፍ የጥናት ተቋም እንደዘረዘረው። አምና በ2015 ዓመተ ምህረት ተጠራርጎ ለመውጣት ከተገደደባቸው የሁለቱ ሀገሮች 14 በመቶ ይዞታው በተጨማሪ በያዝ ነው የአውሮፓውያን 2016 ዓመተ ምህረት የመጀመሪያ አጋማሽ ብቻ በቁጥጥሩ ስር ከነበሩት ይዞታዎች በስሌት 12 በመቶ ሆነ አጥቷል ብለዋል። ይህም የቆዳ ስፋቱ 68300 ስኩዌር ኪሎ ሜትሮች የሚደርስ ስፍራ ነው። የጥናት ተቋሙ ተንታኞች ያክለውም ቡድኑ ይዞታዎቹን እያጣ በመጣ ቁጥር። በባግዳድ በፓሪስ እና በብራስልስ ያደረሳቸውን የመሰሉ ብዙዎች የተገደሉባቸውን የቦምብ ጥቃቶች ማቀነባበርና በሌሎች የአውሮፓ እና የዩናይት ስቴትስ አካባቢዎችም መሰል የሽብር ጥቃቶችን እንዲያደርሱ አንዳንዶችም ማነሳሳት መቻሉን ግን፣ በዚህም ጥረቱ የሚቀጥል መሆኑን አስረድተዋል። ለቀናት የዘለቀ በአንጃዎች መካከል በሚካሄድ ብጥብጥ ሳቢያ ከመቶ በላይ ሰዎች በተገደሉባትና ውጥረት በነገሰባት የደቡብ ሱዳኗ ዋና ከተማ ጁባ የተኩስ ልውውጥ ማገርሸቱ ተዘገበ። የዓይን እማኞች እንደገለጡት በዛሬው ዕለት በአንዳንድ የከተማይቱ ክፍሎች የቀድሞ አማጺ መሪ በአሁኑ ምክትል ፕሬዚዳንት ሪክ ማቻር እና በመንግስታቱ በመንግስት ኃይሎች መካከል ከባድ የተኩስ ልውውጥ ተካሂደዋል። በዚያች ሀገር ምስረታ አምስተኛ ዓመት መታሰቢያ ክብረ በዓል ዋዜማ በሁለቱ አንጃዎች መካከል የተቀሰቀሰውንና ለብዙዎች መልፈት ምክንያት የሆነውን ግጭት ተከትሎ የዩናይትድ ስቴትስ የውጭ ጉዳይ ሚኒስተር መረጋጋት ይፈጠር ዘንድ ጥሪ ማሰማቱ ታውቋል። የትላንቱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ማሳሰቢያ የፕሬዝዳንት ሳልቫ ኪር ኃይሎችም ሆኑ የምክትል ፕሬዚዳንት ሪክ ማቻር ደጋፊዎች ከብጥብጡ እንዲታቀቡና በአፋጣኝም የተኩስ አቁም እንዲያደርጉ የሚጠይቅ ነው። ባለፈው ሐሙስ ከአንድ በከተማይቱ የሚገኝ የሕክምና ጣቢያ መግቢያ ላይ ከሚገኝ የጥበቃ ኬላ አቅራቢያ በተቀሰቀሰ ግጭት አምስት የፕሬዝዳንት ሳልቫኪር ወታደሮች መገደላቸው ተዘግቧል። ሰዓታት ቆይቶም ሁለቱ ባለስልጣናት በፕሬዚዳንታዊ ቤተ መንግስት ተገናኝተው በሚነጋገሩበት ሰዓት ከፍተኛ የተኩስ ልውውጥ፣ የከባድ መሳሪያ ድብደባ የደረሰበትን አንድ የሀገር ውስጥ ተፈናቃዮች መጠለያ ጨምሮ በተለያዩ የከተማይቱ አካባቢዎች ብጥብጡ ቀጥሎ መዋሉን የተባበሩት መንግስታት ድርጅት ታዛቢ ልዑክ አመልክቷል። ይህ በእንዲህ እንዳለ ሳልቫኪርም ሆኑ ሪክ ማቻየር በብጥብጡ መነሻ ወቅት ግጭቱ የተቀሰቀሰበትን ምክንያት ማስረዳት ተስኗቸው ቢስተዋሉም ደጋፊዎቻቸውን ግን እንዲረጋጉ ሁለቱም አሳስበዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በጥቁር አሜሪካውያን ላይ በፖሊስ የተፈጸሙ ጥቃቶችን በመቃወም በተለያዩ የዩናይትድ ስቴትስ አካባቢዎች በተካሄዱ የተቃውሞ ሰልፎች በርካታ ሰዎች መታሰራቸው ተዘገበ። የአሁኖቹ ተቃውሞች ሰልፎችና ብጥብጦች እየታዩ ያሉት አገሪቱ ባለፈው ሳምንት በቴክሳስ ክፍለ ግዛቷ የዳላስ ከተማ መሰል የተቃውሞ ሰልፍ በሰላማዊ መንገድ እየተካሄደ ሳለ አንድ ነፍሰ ገዳይ አድብቶ ባነጣጠራቸው ጥይቶች የተገደሉት አምስት ፖሊሶች ጉዳይ እየተንገታገተች ባለችበት ወቅት ነው። ይህ በእንዲህ እንዳለ ያለፈውን ሳምንት የሁለቱን ጥቁር አሜሪካውያን በፖሊሶች እጅ መገደል እና የአምስቱን ፖሊሶች በነፍሰ ገዳይ ጥይት መገደል ተከትሎ የዩናይትስ ሴቱ ፕሬዚዳንት ባራክ ኦባማ አሜሪካውያን ዜጎች እርስ በርሳቸው እንዲከባበሩ ጥሪ አቅርበዋል። ሁሉም ወገኖች እርስ በርስ እንዲሰማሙ ሲሉም ለጥቁሮች መብት የቆሙትን ወገኖችና ፖሊስን አሳስበዋል። በመጨረሻም እንደ ፌስቡክ፣ ትዊተር፣ ዩቲዩብ ቫይበርና ሌሎች ድረገጾች በኢትዮጵያ እየሰሩ አለመሆናቸውን ተጠቃሚዎች ገለጡ። እነኚህ ማህበራዊ መገናኛ አገልግሎቶች ካለፈው አርባ አንስቶ ሙሉ ለሙሉ አገልግሎት መስጠት ማቆማቸውን ገልጠው አንዳንድ ተጠቃሚዎች በሌሎች ፕሮግራሞች በመታገዝ ለመጠቀም እየሞከሩ መሆኑን ገልጠዋል። እሱም ቢሆን የኔትወርክ መቆራረጥ ችግር ስላለበት እና ሁሉም ሰው በቀላሉ መጠቀም ስለማይችል አገልግሎቶችን ሙሉ ለሙሉ ተዘግተውብናል ነው ያሉት። ይህንኑ በተመለከተ የትምህርት ሚኒስቴርና መንግስት ለሀገር ውስጥ ብዙሀን መገናኛ በዛሬው ዕለት በላኩት መግለጫ ነገ የሚሰጠው ሀገር አቀፍ የከፍተኛ ደረጃ ትምህርት ቤት መግቢያ ፈተና ተሰርቋል መባሉ ሀሰት መሆኑን በመግለጽ ተማሪዎች ፈተናቸውን በተረጋጋ ሁኔታ እንዲፈተኑ ለማስቻልም በሀገሪቱ የሚገኙ የማህበራዊ ድረገጾችን ወይም የማህበራዊ መገናኛ ድረገጾች ለጊዜው መዘጋታቸውን ነው ያስታውቁት። አድማጮች ለዜናው የተመደበው ጊዜ because you have a cop. ይህ ከአሜሪካ ድምጽ ሬዲዮ ጣቢያ በአጭር ሞገድ በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የምትተላለፍላችሁ የእሁድ ሐምሌ ሶስት ፕሮግራም ነው። የክብር ዶክተር ማሪቱ ለገሰ ይዘናታል። አሁን አምባሰልን እንደ ኔ የዘፈኑት የለም ይሞክሩታል ብዬ ሻለሁ እኮ እኔ የተለየሁበት ባዝች ረዘም በማድረጌ ዜማ ከከፍታው በላይ ያገዘፈችው የምላት ባሰልን ሄደሽ ብታዩ ተራራው እሷ የሳለችን ልምን ያክል አያክልም እሷ እንዲበልጥ አድርገዋለች የሙዚቃ መምህር ሰርጸ ፍሬ ስብሀት አሁን ወደ ኳስ ሜዳ ኳስ ሜዳ Cross me down. በሰሜን አሜሪካ ለሚኖሩ ኢትዮጵያውያንና ኤርትራውያን ያለፈው ሳምንት የዓመት ቀጠሮ የመገናኛ፣ የጨዋታ፣ የግጥሚያዎች፣ የገበያም፣ የጣዕምም ነበር። ምናልባት እኮ መተጫጨት አይጠፋበትም ይሆናል። ልክነች ሲሆን ከዚህ በፊት እዚያው ሜዳ ላይ ተዋውቀው የደራ ትዳር መስርተው ልጆች የወለዱ የከበዱ መኖራቸውን እናስታውሳለን። በናፍቆት የሚጠበቀው ጊዜ የሁሉም መድረክ ነው። ባጭሩ በሰሜን አሜሪካ የኢትዮጵያውያን ባህልና ስፖርት ፌዴሬሽን ኢኤስኤፍንኤ ወይም ኢስፋና ይሉታል በእንግሊዝኛ መጠሪያው ምህጻር። ሰላሳ ሶስተኛ ዓመት ፌስቲቫሉን ካናዳይቱ ውብ ከተማ ቶሮንቶ ላይ አካሂዷል። አምስት ዓመት ዕድሜ ላይ የሚገኘው የመላ ኢትዮጵያ ስፖርት ማህበር ቁጥር አንድ በምህጻር መጠሪያው ኤሳዋን ይሉታል። zigguratun United States-t usht Virginia አሌክዛንድሪያ ካሂዷል። ከተቋቋመ 31 ዓመቱን ያስቆጠረው በሰሜን አሜሪካ የኤርትራውያን የስፖርት ፌዴሬሽን በምህፃረ ስሙ ኤሪስ ፋና ወይም ኢአርኤስኤፍኤንኤ ይባላል። ድግሱን አትላንታ ጆርጂያ ላይ ያከናውኗል። ቶሮንቶ አዲሱ አበበ ይገኛል። አሌክዛንድሪያ ሄኖክ ሰማግዜር ብቅ ብሎ ነበር። አትላንታ ደግሞ ተወልደ ወልደ ገብርኤል አለ። ሦስቱንም መስመር ላይ ይዘናቸዋል። ወደ ኳስ ሜዳ ኳስ ሜዳ ሶስታችሁም ሰላም እንደምንድናችሁ። ሰላም መባባል ትችላላችሁ። አሁን እንዴት ናችሁ? እንዴት ናችሁ? በያላችሁበት ጥሩ ጊዜ ያሳለፋችሁ ወይ? አዲሱ ከ ቶሮንቶ፣ ካናዳ ተቃጠልን ተቃጠልን። አትላንታ፣ አትላንታ በጣም ይሞቃል። የሆነ የውሀ እየረጩ ነው የሚጫወቱት ተጫዋቾች ተጫዋቾቹ በየ አስር ደቂቃ እየወጡ የሆነ ፋውንቴን ውሀ አለ፣ እሱ እየተረጩ ነው የሚገቡት እና እንደዛው ነው። ተቃጭል ና ብያለሁ። ተወልደ እንዴት ነው? ሄኖክ እንዴት ነው? አንተ የነበርክበት ቦታ ምን ይመስል ነበረ? አሁን ሰለሞን። እኔ እንግዲህ አሌክዛንድሪያ፣ ቨርጂኒያ የሚካሄደው የእግር ኳስ ጨዋታ ላይ ትናንት የኢትዮጵያ ቀን ሲከበር ተገኝተን ነበር። በቪዲዮም የቀረጽ ነው አለ። ያው ከሰሞኑ ሻል ያለ ቁጥር እንደመጣላቸው ቢገልጹም በጣም ጥቂት ሰው ነው የነበረው። ግን ያው ምግብ አለ፣ መጠጥ አለ፣ የሙዚቃ ዝግጅቶችም ነበሩ የተዘጋጁ። ያው የተገኘው ሰው ሲደሰት አይተናል። እሺ፣ ይሄ አሁን አንተ የነገርከን አሌክዛንድሪያ ቨርጂኒያ፣ በማውንት ቨርነን ከፍተኛ ደረጃ ትምህርት ቤት ስታዲየም ላይ ሲካሄድ ስለቆየው የመላ ኢትዮጵያ ስፖርት ማህበር ወይም ኤሳዋን ስለሚባለው ዝግጅት ነው። በዛሬው ዕለት ተጠናቋል። እሱም ከአስተባባሪዎቹ አንዱ ምንም አግኝቼ ነበር። እስቲ ወደ አዲሱ ደግሞ ወደ ቶሮንቶ ሊሂድና በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ወይም ኤስፋና ዝግጅት እንዴት እንደነበረ እስቲ ትንሽ አጫውተን። አዲሱ መልካም በዓሉ ዛሬ ተጠናቋል። ባለፈው እሁድ የተጀመረው ዛሬ ቅዳሜ በሁለቱ ቡድኖች ለዋንጫ ሽሚያ በዓሉ ተዘግቷል። ለመጨረሻ ውድድር የደረሱት የኤልኤስአር እና የቨርጂኒያ ቡድኖች ነበሩ። ብዙ ሰው ቨርጂኒያ አሸንፋ ብሎ ነበረ፣ ነገር ግን በሚያስገርም ሁኔታ ብዙ ግብ አስቆጥሮ ዋንጫ ወስዷል። ለደረጃ የተጫወቱ ደግሞ የሜሪላንድ እና የቅዱስ ሚካኤል፣ ሁለቱም የሜሪላንድ ቡድኖች ናቸው። ዘጠና ደቂቃ ተጫውተው ስላልተሸናነፉ አልተሸናነፉ በፍጹም ቅጣት ምት የቅዱስ ሚካኤል ቡድን የሁለተኛ ዲቪዥን ዋንጫ ወስዷል። ነገር ግን ሁለቱም ቡድኖች ወደ አንደኛ ዲቪዥን አልፈዋል። በዓሉ ዛሬ ሲጠናቀቅ እጅግ በጣም ብዙ ሰው ነበረ። የመክፈቻ ሁለት ወደ ሶስት ሺህ በላይ ሰው ነበረ ውድቀን ነበር እና እጅግ በጣም ደማቅ ነበረ ከሁሉም ደ ብዙ ቁጥር ከአስር ሺህ በላይ ሰው የተገኘው አርብ ትላንትና የተከበረው የኢትዮጵያ ቀን ነበር። እጅግ በጣም ደማቅና እውነተኛ የኢትዮጵያን ባህል ያሳዩበት ነበር። አዘጋጅ ኮሚቴው በጣም የሚመሰገን ነው። ኬት ኬት ነው የመጣው ተመልካቹ፣ ተሳታፊው ኬት ኬት መጣ ለማለት እኔ ይቸገራለሁ። ቡድኖቹን ብነግር ይሻላል። ሰላሳ አንድ ቡድኖች ናቸው። ሰላሳ አንድ ቡድኖች የመጡት ከሰላሳ አንድ ስቴት ነው ባይባልም እንኳን ለምን ከአንድ ስቴት ሁለት ሶስት ቡድኖች ስለሚመጡ በሙሉ ከመላ ዩናይትድ ስቴትስ ከካናዳ ቶሮንቶ ካል ድንጋቤ ጭምር ተገኝተዋል። ከካሊፎርኒያ ሁለት ሶስት ቡድኖች ናቸው እና ሰው ከየቦታው መጥቷል። ከአውሮፓ እኔ በግል ልማቃቸው ሁለት ሰዎች ባልና ሚስት አግኝቻለሁ። እነከለም እነከለም አሉ ብለውኛል። ከአውሮፓም የመጣለ ማለት ነው። ከሮም የመጡ ልጆች አሉ። እንደውም አንዱ የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ነበር እና የተለያዩ እንግዶች ነበሩ። ይህንን የኢትዮጵያ ስብስብ እንደምታውቀው ኢትዮጵያኖችን አንድ የሚያደርግ ነው ብለው ስለሚያምኑና ስለሚወዱት በጣም ብዙ ሰው ረፍቱን እያመቻቸ ነው የሚመጣው። ሰሎሞን እና ብዙ ነበሩ። እሺ እስቲ ወደ አትላንታ ጆርጂያ ደግሞ ዞር ልበል እና በስሙ ከኢስፋና ጋር ተቀራራቢ ነው። ኤሪስፋና ተብሎ ይታወቃል። በሰሜን አሜሪካ የኤርትራውያን ስፖርት ፌዴሬሽን ዝግጅት ነው። በተመሳሳይ ጊዜ ሳምንቱን ሲካሄድ የቆየው ተወልደ፣ ምን ይመስላል እስቲ፣ እዛ ደግሞ ያለው ሁኔታ? ሰሎሞን ስራችን በጣም ከባድ ነው። በቃ ሰዎቹ ልክ አሁን ያለቀው እና ሰዎቹ በቃ ለመሄድ የዘጋጁ ነው እና በቃ ሲይዛቸው እነተፈራ ተፈራ ገብረ ክርስቶስ ስሙ ታውቀ አለ የኤሌክትሪክ ታዋቂ ተጫዋች ያለፈው አመት የክብ ግዳ ነበረ አሁን ደግሞ ዚህ ተገኝተዋል እና ለሪፖርት ግን ለዘገባው ለንደን የኢንግላንድ ለንደን እና የሳን ፍራንሲስኮ ዳህላክ ለዋንጫ ደርሰዋል። ለአጋጣሚ ሆነው እኔ እንደ ፍላጎቴ እንኳን እንግዳው አሸነፍ ደስ ይለኝ ነበር ያለንደኑ፣ ግን ቸርነ ግን እንደ አጋጣሚ ሆኖ የሳን ፍራንሲስኮ በጣም በጣም በጣም ከባድ ተጫዋች በጣም ከባድ ከባድ ቡድን ነው። ዋንጫ ቦልቶታል። በጣም በጣም የደመቀ ጨዋታ ሆኖ መጨረሻ ላይ አሁን መዝጊያ ላይ ነው። ቅድም እንዳላችሁት የኢትዮጵያ ቀን እንዳላችሁት የኤርትራ ቀን የሚባል እንደ ስም የለም ግን ዛሬ ማታ ከአምስት በላይ ታዋቂ ዘፋኞች አትላንታ ውስጥ ሙዚቃው ሙዚቃውና ጭፈራዊ ያቀልጡታል። ግን እንዳልኩ ተፈራ በጣም እንደዚህ ይዞ አለው። ተፈራ ገብረክርስቶስ የኤትሪክ እስከ አዲስ አበባ አዲስ አበባም ተጫወትኮ። እስቲ ወደ ሄኖክ ደግሞ መለስ ስልበልና በዚህ በቨርጂኒያው ዝግጅት ላይ በባህሉ ስነ ስርዓት ላይ የተሳተፉት እነማን እንደሆኑ፣ ለዋንጫ የደረሱት ቡድኖች እነማን እንደሆኑ መረጃ አለህ ሰለሞን? እንግዲህ ከኢትዮጵያ የመጡ በርካታ ሰዎችን አግኝተናል ለእግር ኳስ ጨዋታም የመጣ ቡድን አለ ከኢትዮጵያ። እንደዚሁም የሙዚቃ ዝግጅት የሚያቀርብ ባንድ ነበረ። እነሱም ከኢትዮጵያ የመጡ ናቸው። አዘጋጆችንም አነጋግሬ ነበረ ከአዘጋጆች መሃል እሺ ምናልባት እናንተ ደግሞ እርስ በራሳችሁ ያሏችሁ ጥያቄዎች ስላሉ በየቦታው ተገኝታችሁ ስለተከታተላችሁ፣ ስለታዘባችሁ ጨዋታዎቹን ጫዋታዎቹን ጥያቄዎች ካሏችሁ እስቲ ተጠያየቁ። ምናልባት ማወቅ የምትፈልጉት ሰሎሞን ተፈራ ስለሆነ አዲስ አበባ ተጫወተ የትሪክ ቡድን የእሱን ድምጽ ልንገርህና በጣም ጥያቄም ባይሆን ተወልድ ተፈራ አጠገብ ነው። በጣም በጣም ማደንቀው ኤሌክትሪክ ሲጫወት አውቀዋለሁ ና በጣም ሰላምታ አቅርብልኝ። ትንሽ ቢናገር ድምፅህን ብሰማው ደስ ይለኛል። ተፈራ ሊናገር ይችላል። የስ ተፈራ ነኝ። ተፈራ ገብረ ክርስቶስ። ሰላምነ ጤና ይስጥልኝ። እንደምንድነ አዲስ አበበ ነኝ። እንደምነ፣ ደህና ነህ ወይ? በጣም ማደንቀ ጎበስ ተጫዋች። ደህና ነኝ፣ ደህና ነኝ፣ ደህና ነኝ። እናንተስ? በጣም ደህና ነን። እንዴት ነበር ጨዋታው? እስኪ ጨዋታው በጣም ደስ ደስ የሚል እና በጣም ቴክኒክ የሞላበት እንደዚሁም ወኔ የነበረበት ጨዋታ ነበር እና በመጨረሻ በ የሳን ፍራንሲስኮ ቡድን ኢንግላንዱ ልብ የልብ ሲም የሚባለው አሸንፈው ጨዋታው በስፖርት ማን ነው? አንድ ሰው ወጥቷል። አዲሱ አለህ፣ እንግዲህ በጣም ጥሩ ነው። አመሰግናለሁ ሁላችሁንም። ሰሞኑን ደግሞ ያው ሰፋና ዘርዘር ያለ ዝግጅት እንደምታቀርቡልን ተስፋ እናደርጋለን። በጣም እግዚአብሔር ይስጥልኝ። መልካም ቆይታ፣ መልካም ጊዜ ይሆንላችሁ። እናመሰግናለን። ሰኞ የስፖርት ፕሮግራም ስላለ በስፖርት ላይ የተረፈውን ለማቅረብ ሞክራለሁ። መልካም እናመሰግናለን፣ ሰሎሞን መልካም። ገና ደሮ በዛ በኩል ከአዲሱ ጋር ሰኞ እንገናኛለን። አመሰግናለን። በጣም ጥሩ ነው። መልካም ምሽቱላችሁም። አዲሱም ተወልደሜ ነው። ክም ደህና ከኳስ ሜዳ ወደ አዳራሽን መልሳችሁ ቀጣዩ እንግዳችን የዘንድሮዋ ወይዘሪት ኢትዮጵያ በዩናይትድ ስቴትስ ናት፣ ሄለን ወርቁ በትውልድ ስሟ አሁን ደግሞ ሄለን ከነርድ ተብላለች። የ ዘጠኝ ዓመት ወጣት ስትሆን የተወለደችው ሁለታ ከተማ ነው። ሰባት ዓመት ሲሞላት ልጆች ብቻዋን ማሳደግ የከበዳት እናቷ እሷንና ሁለት እህቶቿን በጉዲ ፈቻ ለአሜሪካውያን አሳዳጊዎች ሰጠቻቸው። እሷና ታላቅ እህቷን አንድ ቤተሰብ ሲወስዷቸው አንድ እህቷን ደግሞ ሌላ ቤተሰብ ወሰዳት። ሄለን ከቆይታ በኋላ የማንነት ጥያቄ ክፍተት ሲፈጥርባት ወላጆቿን ፍለጋ ወደ ኢትዮጵያ ተመልሳለች። ወላጆቻቸውን ያጡና በድህነት ምክንያት መማር ያልቻሉ ሀያ አምስት ተማሪዎችን ከቤተሰቦቿ ጋር ሆና ትረዳለች ሄለን ሲሆን። አጫውት አጫውተሻታል ሙሉ ታሪኳን ይዘሻል። እሷ ሙሉ ታሪኳን አጫውተኛለች። የቁንጅና ውድድሩስ ምን ይመስላል? በሚል ደግሞ አዘጋጆቹን አውግቻቸዋለሁ። እንግዲህ ወደ አንቺው ዝግጅት እንለፋ። እኔ ሰላም ናችሁ? እንዴት ናችሁ? ፋየ ከም ጋለቶማ እኔ ሄመኒ እና መጀመሪያ ቢሆን ኢትዮጵያ እንሆለታ እና በሰባት አመት ወደ አሜሪካ ሂዳ ሄለን ካነርድ በማደጎ ከተሰጠች በኋላ የምትጠራበት ስሟ ነው። ሄለን ወርቁ ደግሞ የተወለደችበት ሄለን ሆለታ በሚገኘው መኖሪያ ቤታቸው የነበራት የልጅነት ትዝታ በትንሹ በብዥታ ታስታውሰዋለች። የሰባት አመት ልጅ ነበረች። በወቅቱ ከሶስት አመት ታላቋና ከታናሽቷ ጋር በአማርኛና በኦሮምኛ ቋንቋ ትግባባ እንደነበር ትዝላታል። እናታቸው እነርሱን ለማሳደግ አድካሚ ስራ ትሰራ እንደነበርም አስታውሳለች። አንድ ቀን የልጆች ማሳደጊያ ውስጥ የምትሰራ የእናቷ እህት እናቷን መከረቻት ልጆቿን በማደጎ ለአሜሪካውያን ቤተሰብ ብትሰጣቸው እርሷም ኑሮ እንደሚቀላት ልጆቹም የተሻለ ሕይወት እንደሚኖሩ አሳመነቻት። እናቷ በወቅቱ ወጣት ስለነበረች በሀሳቡ ተስማማች። በ1987 ዓ.ም ሁለቱን ልጆች ለአንድ ቤተሰብ፣ አንዷን ደግሞ ለሌላ ቤተሰብ በማደጎ ሰጠቻቸው። በማደጎ መጥቼ የተቀላቀልኩት በጣም ሰፊ ቤተሰብ ውስጥ ነው ቤተሰቦቼ በወቅቱ በማደጓ ያመጧቸው እኔን ጨምሮ ስድስት ልጆች ነው አንዷ ከኔ ጋ በእናትም በአባትም የምትገናኘኝ እህቴ ናት አራቱ ከሻሸመኔ አካባቢ ነው የመጡት እንዲሁም ሰባት የራሳቸው አሜሪካውያን ልጆች አሏቸው የምንኖረው ዩታ በተባለች ትንሽ ከተማ ነበር። በወቅቱ በዛ ከተማ ከእኛ በስተቀር ኢትዮጵያዊ አልነበረም። በዚህ ላይ ቤተሰቦቻችን ቤት ውስጥ ባሉት ሰባት ልጆቻቸው ላይ ስድስት ልጆች በማደጎ ስላመጡ እንደ እብድ ይቆጠሩ ነበር። በዚህም ምክንያት በጣም የሰዎችን ቀልብ እንስብ ነበር። በየዓመቱ ዜና ሆነን እንቀርብ ነበር። አዲሱን ቤተሰብ ከተቀላቀሉ በኋላ መጀመሪያ የተጋፈጡት ችግር ቋንቋ እንደሆነ ሄለን ትናገራለች። እነርሱ ከአማርኛና ከኦሮመኛ በስተቀር እንግሊዝኛ ምንም እንደማይችሉ ወቅቱን አስታውሳ ትተርካለች። ነገር ግን ቤተሰቦቻቸው መልካሞች ስለነበሩ አስተርጓሚ ሳይቀር ቀጥረው ይረዷቸው ጀመር። የቤተሰብ ናፍቆት ግን በተለይ ሄለን ልትቋቋመው ያልቻለችው ፈተና እንደነበረም ትናገራለች። አስራ ሁለት ዓመት 12. ሲሞላኝ ኢትዮጵያ ሄጄ እናቴን ማየት ቻልኩ አየኋት ፎቶ ተነሳን የዛን ጊዜ አማርኛ ጠፍቶብኝ ስለ ነበረ በቋንቋ እንደ ልብ መግባባት አልቻልንም ግን ጥሩ ጊዜ ነበረን እናትና ልጅ ፍቅር ተገላልጠን ነበር ግን መታመሟን አላመንኩም ነበር አሜሪካ መጥታ እንደምትጎበኘኝ አውሩተንም ነበር አለመታደል ሆኖ እናቴን ካየኋት ከሁለት ወር በኋላ ሕይወቱ አለፈ። እኔ በጣም ስሜታዊ አልቃሻ ነኝ። አሁን ኢትዮጵያ ሲሄድ ሁሉም ነገር ስሜታዊ ያደርገኛል። ሰፈሩ፣ ጨዋታው፣ ሁሉም ነገር። አንዴ ኢትዮጵያን ጎብኝታ ከመጣች በኋላ መረጋጋት አቃታት። በተለይ በችግር የተጠበሱት አያቷን በምታስታውስበት ጊዜ ተመልሳ መሄድ እንዳለባት ታስብ ጀመር። በሁለት ሺ አራት ዓመተ ምህረት ከማደጎ አሳዳጊ እናቷ ጋር ሆና ወደ ኢትዮጵያ ሄደች እና ህጻናት ሊረዱ የሚችሉበት ድርጅት አቋቋሙ። ከጨረሱ በኋላ ግን እሷ እዛ ቀረች። በተመለስኩበት ጊዜ ምንም ሰው አላውቅም ነበር። የሄድኩት የመሄጃ ብቻ ትኬት ቆርጬ ነበር። ከአያቴና ከእናቴ ዘምሩጅ ጋር እንዴት ግንኙነት እንደምፈጥር ነበር የማስበው። ቋንቋው፣ ባህሉን፣ ታሪኩን ማወቅም ፈለግኩ። እኔ ማውቀው ኢትዮጵያዊ መሆኔን ብቻ ነበር። ከዛ ውጭ ምንም ባለማወቄ ባዶነት ይሰማኛል። እናም ሆለታ አያቴ ጋር ሄድኩ። ክፍተቴን ሞላልኝ፣ ህይወትም ሰጠችኝ። አያቷን ጎብኝታ ከተመለሰች በኋላ የአያቷ መኖሪያ የረባ ባለመሆን መጸዳጃ ቤት እንኳን የሌለው መሆኑ ይረብሻት ነበር። የቀረጸችውን ቪዲዮና ያነሳችውን ፎቶ እህቷን ጨምሮ ለጓደኞቿ በማሳየት የገንዘብ ማሰባሰቢያ ዝግጅት አድርጋ ባገኘችው ገንዘብ ለአያቷ ቤታቸውን አሳደሰች፣ መጸዳጃ ቤትም ተሰራላቸው። ያ ትልቅ እረፍት እንደሰጣት ሄለን ትናገራለች። ከዚህ በተጨማሪም ከሻሸመኔ በማደጎ የመጡት አራት የአክስቷ ልጆች በደንብ አይገናኙም። የአክስቴ ልጆች ትላቸዋለች። የእነርሱ ቤተሰብን ለመጎብኘት በሄዱ ጊዜ በጣም የተጎዱ በድህነት ውስጥ የነበሩ በመሆናቸው እነርሱን ለመርዳትም ባቋቋሙት ድርጅት አማካኝነት ይንቀሳቀሱ ጀመር። በዚህ ድርጅት ስርም መማር ላልቻሉ ሀያ አምስት ህጻናት ለትምህርት የሚያስፈልጋቸውን መሰረታዊ ነገር በማሟላት ድጋፍ ይሰጣሉ። ለሄለን አሁን ነገሮች ተቀይረዋል። በየጊዜው ኢትዮጵያ ትመላለሳለች። በሞዴሊንግ እና በውበት ሙያ ትምህርቷን በመጨረሷም በሱ ላይ ተሳትፎ ታደርጋለች። በኢትዮጵያ ቆይተዋ የተለያዩ ነገሮች ላይ ትሳተፋለች። የኢቤስ ቴሌቪዥን ጣቢያ ማስታወቂያ ላይ ከአንድ የካርቱን ምስል ጋር ማስታወቂያ መስራቷንም ነግራኛለች። በቅርቡ ደግሞ እጅግ ደስ ያሰኛት ነገር ተከስቷል። ከ ሀያ ሁለት ዓመት በኋላ ለመጀመሪያ ጊዜ ሶስቱ ህትማማቾች አዲስ አበባ ላይ ተገናኝተው አያታቸው ቤት ሄደው ዓለማቸውን ቀጭተዋል። ባለፈው እሁድ ደግሞ እዚህ ዩናይትድ ስቴትስ በደብል ትሪ ሂልተን ሆቴል በተዘጋጀ ወይዘሪት ኢትዮጵያ ዩናይትድ ስቴትስ የቁንጅና ውድድር ላይ ተሳታፊ ነበረች። የማደጎ ቤተሰቦቿ ወደዚህ እንድትገባ መገፋፋታቸውን ነግራኛለች። ውድድሩ በተለያየ ሙያ ላይ የተሰባሰቡ ሰዎች በጋራ ያዘጋጁት ነው። እንደ አዘጋጆቹ ገለጻ ይህ ውድድር የመጀመሪያ ዝግጅታቸው ነው። የድርጅቱ መስራችና ማኔጂንግ ዳይሬክተር ናቲ ጸጋዬ ዝግጅቱ የመጀመሪያቸው ቢሆንም በግሉ በውድድሩ መደሰቱን ገልጿል። ፕሮግራም በእውነት በጣም ትልቅ ፕሮግራም ነበረ። ከጠበቅ ነው በላይ ብዙ ሰዎች መጥተዋል። አይ ቲንክ ተወዳዳሪዎቹ በጣም በጣም በጣም ከፍተኛ ውድድር ያደረጉ ነው ይመስለው ዝግጅትም ያደረጉ ነው ይመስለው እና ይሄ ውድድር በእውነት እንደ መጀመሪያነቱ ከጠበቅ ነው በላይ ነበረው እና በጣም እኔም ደስተኛ ነኝ በፕሮግራሙ እና ተወዳዳሪዎቹም ሁሉም ለተወዳደሩት በጣም ነው ማመሰግናቸው። አዲስ አበባ የሚገኘው የኔክስት ሞዴሊንግ ትምህርት ቤት ባለቤት እና ዲዛይነር ሳራ መሀመድ በዚህ ውድድር ለተሳተፉ ቆነጃጅት አልባሳትን አዘጋጅታ ከኢትዮጵያ መጥታለች። እሷና ወይዘሮ ኢትዮጵያ አልፍሬድም ኢትዮጵያን ወክለው ዳኞች ነበሩ። ሳራን ስለ ውድድሩ ጠይቂያት ነበር። እንደ መጀመሪያ ጥሩ ነው፣ ብዙ የሚጎለው ነገር አለ፣ ግን እንደ መጀመሪያ ያህል ጥሩ ነው ብዬ አስባለሁ። የሚጎለው ነገር ውድድሩ የኢትዮጵያ ቆንጆና ውድድር ነው፣ ዳኞቹ ደግሞ ውጭ ዜጋ ናቸው። ሰባ አምስት በመቶ ሱቅ ራስ ላይ ያንም ስለ ኢትዮጵያ ባህል አቁም ኢትዮጵያ ውበት ያቆም ኢትዮጵያ ፍት ለኢትዮጵያ ሰው ሰውነት ብዙ ነገር እንለያለን ከሌላው እና እሱን ባለማወቃቸው ትንሽ ቀርቶልኛል። በማያውቁት ታሪክ ላይ ነው መተው ዳኛ የሆኑትና እነሱ መብዛት አልነበረባቸው። ለዚህ ውድድር ከፍተኛ ዝግጅት ማድረጋቸውን የሚናገረው ናቲ ጸጋይ ውድድሩ ወይዘሪት ኢትዮጵያ ዩኤስኤ በመሆኑና በቀጣይ በርካታ ተመሳሳይ ዝግጅቶችን የማቅረብ እቅድ ስላላቸው ውድድሩ የቁንጅና ውድድር ህግን በሚገባ የተከተለ የተቀናጀና ደረጃውን የጠበቀ እንዲሆን ከፍተኛ ጥረት ማድረጋቸውን ገልጿል። እንደ መጀመሪያ ዝግጅትነቱ ማንኛውም ዝግጅት እንግዲህ እንደሚታወቀው፣ እንደ መጀመሪያነቱ ከጠበቅነው በላይ ነው ብንልም አንዳንድ ነገሮችን የምናያቸው ያቸው ነገሮች አለ፣ የሰዎችን አይተህ የምንሰማበት ነገር አለ። አሁን የጠቀሽሁን ማለት ነው ምንድነው እንግዲህ እኛ እቴ ቆንጀና ውድድር ህግ ስትመለከችው አንድ ሰው ዳኛ ለመሆን ወይም ደሞ እንዲህ አይነት ስራ ለመስራት ብዙ አመት ስራ ልምድ እንዳለ ነው። እና እነዚህ ዳኛዎችም ስንመርጣቸው እኛ ከተለያዩ ሰዎች ከተለያየ ባዩአቸውን ተመልክተን ምን ያህል በዚህ በዳኝነት ዙሪያ ላይ እንደሰሩ ምናምን ስንመለከት ነው። እና በኢትዮጵያኖችም እንግዲህ ቀላቅለ ነው የተዋወቁት ታዋቂ ኢትዮጵያኖችን እዚህ ዳኛ አድርገን ሁሉንም አቅርበናል እና ነገር እንግዲህ እያየን እየተሻሻለ የሚቀጥለውን አመት ደግሞ ከዚህ የበለጠ ደግሞ ስህተቶች ካሉ አስተካክለን ጥሩ ነገር ደግሞ ከዚህ የበለጠ ለመስራት ነው። እንግዲህ እንደ መጀመሪያነቱ ደስተኛ ነኝ። በመጨረሻም የዚህ ውድድር አሸናፊ ሆና የተመረጠችው ከላይ ታሪኳን ያካፈልኳችሁ ሄለን ካነር ናት። ሄለን ቀድሞ ማስታወቂያውን ባዩ የማደጎ አሳዳጊዎቹ አማካኝነት ወደ ውድድሩ እንድትገባ ብትከፋፋም እሷም ከኢትዮጵያ ጋር ያላትን ግንኙነት የሚያጠብቅላት ስለነበር ወዲያውኑ The first runner up at this great event tonight is contestant number eight. One of the reasons I wanted to do it is because I already have my organization. So I know that it would be a, a great way to help the kids that I want to help. But yeah, over, overall, the. ይህን ውድድር መካፈል ከፈለግኩበት አንደኛው ምክንያት በማገኘው ስም ተጠቅሜ እርዳታ ማሰባሰብ እና ድርጅቱን ማጠናከር ከዛም በርካታ ሕፃናትን ለመርዳት ነው። እኛም ሎይዘሪት ሄለን መልካሙን እየተመኘን ያሰብሽው ሽው ይሳካልሽ ብለናታል። ማሪቱ ለገሰ። አምባሰል ሙዚቃን ከተራራው ከራሱ በላይ ያገነነ ችሏታል። የጥበቡ ባለሙያዎች ናቸው እንዲህ አይነቱን ነገር የሚናገሩ የወሎ ዩኒቨርስቲ፣ ደግሞ የክብር ዶክትሬት አጎናጸፋት። የዩኒቨርስቲው የባህል ማዕከል የበላይ ጠባቂና መምህር እንድትሆንም ጋብዟታል። የክብር ዶክተር ድምፃዊት ማሪቱ ለገሰ የምትኖረው ዩናይትድ ስቴትስ ነው፣ በሜሪላንድ ጠቅላይ ግዛት ሲልቨር ስፕሪንግ ከተማም በአንድ የምሽት ክለብ ውስጥ የሙዚቃ ሥራዎቿን ታቀርባለች። አብራችሁ ቆይታችኋል። አዎ፣ እንግዲህ ያዘጋጀሽውን እናዳምጣ ሲሆን ማሪቱ ለገሰ የምትታወቅበት ስሟ ነው። አድናቂዎቿ ግን የአምባሰል ንግስት፣ የባቲ ንግስት እያሉ ይጠሯታል። የሙዚቃ ባለሙያዎች ደግሞ የሁለቱም ንግስት መባል ያንሳታል ሲሉ ያገኗታል እርሷ ሁለቱንም ማንጎራጎር የጀመረችው ከልጅነቷ ነው። ችሎቷን በተፈጥሮ የተገኘ ነው። የቀለምም ሆነ የሙዚቃ ትምህርት የላትም። አታነብም አጽፍም። ሰባት የሙዚቃ አልበሞችን ስትሰራ የተቀዳላትን ግጥም በማዳመጥ ነበር የምታጠናው። እንዲሁም ሆኖ ችሎታዋ አስገራሚ ነው ይሏታል የሙዚቃ ባለሙያዎች። ሰርጸፍሬ ስብሀት የሙዚቃ ባለሙያ ነው። በኢትዮጵያን አይዶል ዳኛነቱም ሁሉም ሰው ያስታውሰዋል። አሁን ደግሞ በጃዝ ትምህርት ቤት የሙዚቃ መምህር ነው። ማሪቱ ለገሰ የአምባሰልም ሆነ የባቲ ንግስት መባሉ ያንሳት አልባይ ነው። ይሄ እንደውም ትንሽ የሚያንሳት መሰለኝ። የአምባሰል ንግስት የሚለውም የባቲ ንግስት የሚለውም ብዙ ጊዜ ስለተጫወተቻቸው በእነሱ ቨርዥኖች ብቻ የሰጡ አስመጠሪያ ሊሆን ይችላል። እንደ እኔ እምነት ግን ሁሉንም ቅኝቶች ነው። አሁን ለምሳሌ ይሄ የመጨረሻ አልበሟን እንኳን ብናዳምጠው ሁሉም ቅኝቶች፣ ባቲውም፣ ትዝታውም፣ አምባሰሉም እንደውም ትዝታ በማይነር ቅኝትም ጭምር ምን የተጫወተችው ንች የሆንም ጭምር በደንብ አድርጋ ነው የምትጫወተው። እና ምን ይቀራል ከቅኝት ውስጥ? ስለዚህ እኔ እንደውም ማህደረ ቅኝት ብንላት ነው የሚሻለው የሚል ሀሳብ አለኝ። ማሪቱ ለገሰ በሀገረሰብ ሙዚቃ ብቻ ሳይሆን በጣም ዘመናዊ በሆነ ያዘፋፈን ስልትም ቢሆን ያዘፋፈን ዘይቤዋ የድምፅ ለዛዋ ትልቅ ኢትዮጵያዊ መሰረት ያለው መሆኑን የሚናገረው ሰርጸ፣ ያለምንም ወዲያና ወዲህ የተረጋገጠ የድምፅ ቅላጼ ያላት ድምፃዊት መባል ምናልባት ይገልጻት ይሆናል ባይ ነው። ትልቅ የቅኝት ባለቤት ነች። እንደምታውቂው የወጣችበትን ቦታ ሁሉም ቅኝቶች የፈለቁበት የወሎ አካባቢ ከመሆኑ የተነሳ የቮካል ቴክኒኮች እዛ አካባቢ ብርቅ አይደሉም ሁሉም ሁሉም ቮካል ቴክኒኮች በደንብ ጥሩ ሆነው ታንጸው የወጡበት አካባቢ ነው ማለት ይቻላል የወሎ አካባቢ እሷ ደግሞ ትንሽ ለየት ያለ የቮካሊስት ነት ተፈጥሮ ደግሞ አላት በጣም አላት እና ይሄ የምኖረው በቃ ሁልጊዜ ሳደንቅ የምኖረው ምልሽ ማሪቱ ለገሰ አሜሪካን ሀገር ከመጣች አስራ ሰባት ዓመት ሆኗታል። ለአንድ የባዛር ዝግጅት ከመጣች በኋላ የመጣችበት ዝግጅት አዘጋጆች ገንዘብም ሳይከፍሏት ከስረናል በሚል እንዳሰናበቷት ትናገራለች። ትንሽ ሰርቼ ሀገር የገባለሁ በሚል ተስፋም ኑሯን ጀመረች። በዚሁ ቀረች። በመሀል ለአምስት ዓመታት በከባድ ህመም አሳለፈች። በዚህ ቆይቷም ከአስራ ሁለት ልጆቿ አስራ አንድ ሞተውባታል። ሁሉንም በፈጣሪ ቸርነት ችየዋለሁ ብላኛለች። እስቲ በሙዚቃ ባለሙያው ሰር ፀፍሬ ስብት አስተያየት መሀል ማሪቱ ለገሰላ አምጣት። አንዳንዶቹ የአምባሰል ንግስት፣ አንዳንዶቹ የወሎ ንግስት ይሉሻል። አንቺ የማን ንግስት ነኝ ትያለች? እኔ ንግስቱ እኳ ቀርቶ በእውነት እኔ አምባሰል ንግስት የተባለው አምባሰል ሁሉም ይዘፍነዋል። እኔ ብቻ አይደለሁም፣ ሁሉም ይዘፍነዋል ግን እኔ ትንሽ የተለየች የተለየሁባት ነገር አለች። በረጅሙ ስለምሰራው ነው እንጂ አምባሰል ማንም ይዘፍነዋል። ባቴም ማንም ይዘፍነዋል ግን በመጀመሪያ አምስቱን ቅኝቶች የተጫወቅኩ እኔ ነኝ። ስለዚህ አንቺ የትኛው ነው በደንብ የሚገልጸኝ ትያለሽ? እኔ ሁሉም ይመቸኛል። ግን ለአንዱ አምባሰል በጣም ህዝብም ስለሚወደው እኔ እወደዋለሁ። አምባሰል ህዝቡ ይወዳል። የእኔ ትንሽ አዘፋፈን ለየት ስለሚል ነው እንጂ ሁሉም ይዘፍነዋል ግን እስቲ አንድ አንባስል በልን። ምን አለ፣ አመለኛው እግሬ መጓዝ የለመደ ቅንቲ ዞሩሉ ውጫሌ ወረደ። እኒኻም ባሰሎችን አበላል እያውቃሉ፣ እኒኻም ባሰሎችን አበላል እያውቃሉ። አዎ፣ ተገብስ እንጀራ ላይ ሳማርጉ ይላሉ። ተገብስ እንጀራ ላይ አማርጉ ይላሉ። ወሰድሽኝ ወደ ሆነ ቦታ እስቲ ደግሞ ወደ ባቲ ልውሰድሽ። ኧረ ባቲ ባቲ ባቲ ገንደዳዩ ኧረ ባቲ ባቲ ባቲ ገንደዳዩ ሀድራ የሚመጣው ዶሮ አርበው ትሰኙ እንደ ባቲ ያለ አገር ታገኘህ? እንደባቴ ያለ አገር ታገኘህ? ህድና ሞክረው ቀልጠብ ታልቀረህ። አይ እንሰኩላ በሽታው ራሱ ወገቡ ነው። የእኔ በሽታይ ባቴ ነው ባቴ ነው፣ የእኔ በሽታይ ባቴ ነው ባቴ ነው። አዎ። አቤት፣ አቤት፣ አቤት፣ ማሪቱን ሳናገራት እንደማፈር ትላለች፣ ግን ደግሞ ቀስ እያለች በምትሰነዝራቸው ሐሳቦች ሳምንቱን በሙሉ የተጫነኝ ድካም ቀለል አድርጋልኛለች። ጨዋታ አዋቂ ናት። ትልልቅ ድምፃውያንን የምንለካባቸው መለኪያዎች አሉ። በፒያኖ ላይ ድምፅ ልክ እንደ ቁመት ይለካል። ፒያኖ ያው ሜትር ማለት ነው። በዛ ሲለካ የእሷ ወደ ሶስት እና ከሶስት በላይ ኦክታቭ መጫወት ትችላለች። ይሄ ማለት በጣም በዓለም ላይ እንዳሉ ትልልቅ እንደ አሬታ ፍራንክሊን፣ ኤላ ፊትዝጄራልድ እንደ እነሱ አይነት ድምፃዊዎች ደረጃ ላይ የሚያደርሳት ነው። እና ይሄ እንግዲህ በባህል ባ ብቻ ነው እንጂ ምንም እሷ ዘመናዊን ነገር አውቃ ወይም ዘመናዊን ስልጣኔ ሰልጥናበት አይደለም ግን እነዚህ አዝማሪ የምንላቸው በጣም ከፍተኛ የሆነ በየጊዜው ሲሰሩ ራሳቸው ላይ የሚያዳብሩት ካሊበር አለ። የድምጽ ካሊበራቸው እያደገ እያደገ ነው የሚሄደው፣ እና እሷ እዛ ደረጃ ላይ ደርሳለች። እና ይገርመኛል አሁንም እንኳን በዚህ እድሜ ማሰሰባት ብዙ ጊዜ በወጣትነት እድሜ እንኳን አይሳካም። እሷ የምታወጣውን ድምጽ እና የምትነካውን የኪ ደረጃ ማግኘት አይቻልም። እንግዲህ እንዳለመታደል ሆኖ ብዙ ቅጅ የላትም። የእነዚህ ትልልቅ ድምፃዮች ችግር ይሄ ነው። አዝማሪዎቹ ምኖቹ ብዙ ቅጅ የላቸውም። በድምፁ ልክ በችሎታው ልክ ብዙ አገር ሬከርድ አልተደረገችው። ባለፈው ሳምንት የወሎ ዩኒቨርሲቲ ለማሪቱ ለገሰ የክብር ዶክትሬት ሽልማት ሰጥቷታል። ይህን ሽልማት መሰረት በማድረግም እዚህ ዋሽንግተን ዲሲ በኢቢኤስ ቴሌቪዥን ጣቢያ የሪዮት የቴሌቪዥን ፕሮግራም አዘጋጁ ቴድሮ ጸጋይና ዘመድ ወዳጆቿ በጋራ የእንኳን ደስ ያለች ዝግጅት አዘጋጅተውላት ነበር። ማሪቱ በሽልማቱም በዝግጅቱም በጣም ተደስታለች። እስቲ ከማሪቱ ጋር ወዳደረግኩት ጨዋታ አልመልሳችሁ። በፊት ሰማ ነበር እንደው ወሬ እንደዚህ እንዲህ ሊያረጉ ነው ንም ይባል። አሁን ግን እኔ እንደው ድንገት ነው ድንገት። ኢቢኤስ ቴሌቪዥን ጣቢያ እነሱ ናቸው አያሰናዱትም። እኔ ምንም አላስብ አታሰብኩትም። ያው ጓደኞች የተሰባሰበው ባላገሩ የሚባል እሱ ጋር ሳምንት ቅዳሜ በጣም በጣም ያልተጠበቀ ነገር ደስ የሚል ነገር አሳለፈ። እንደው ደስ ይላል። በጣም ደስ ነው ያለኝ። ምንድነው አሁን ይሄ የክብር ዶክትሬት ተሰጥቶሻል ተብሎ ተነግሮሻል ተሰጥቶሻል፣ ሞለ ዩኒቨርሲቲም ሰጥቶሻል። ምንድነው አሁን የሚጠቅመኝ ለኔ ብለሽ ታስቢያለሽ? እሱ ያው ይጠቅመኛል፣ ክብሩም ይጠቅመኛል። ወደፊት ደግሞ ብላ ናቸው ሰፋ ያለ ነው። ወደፊት ለኔ ያሰቡልኝ ህዝቡ በጣም በሰፊው ነው ያሰቡልኝ ወደፊት የምቋቋምበትን አገር ገብቼ የምደራጅበትን ምናምን የምልበትን አስበውልኛል አስበውልኛል ብዙ። ስለዚህ ወደ ኢትዮጵያ ተመልሰሽ መስራት ትፈልጊያለሽ? እሄዳለሁ እሄዳለሁ። እንግዲህ ከዚህ በፊትም አስበሽ ነበር ወደ ኢትዮጵያ ለመሄድ? አስብ ነበር። ያው ታመምኩ፣ ብዙ አመት ታመምኩ። የስራ ጓደኞቼ እየረዱኝ ነው ነበር። አሁን ተመስገን ግሬም ተተካክሎ ታሪው እንዴ ልብ ወጥቼ የወሎ ዩኒቨርሲቲ ሽልማቱን ከሰጠበት ምክንያቶች አንዱ አንቺ መምህርም እንድትሆኚ ወሎ ዩኒቨርሲቲ ሄደሽ የሚል አለበትና እሱን ስ እንዴት አየሽ? ውስቲ ንገሪኝ። ከ የወሎ ዩኒቨርሲቲ ካለው ሀሳብ እስቲ የተወሰነው ንገሪኝ። እሱን እንኳ እኔ ያው ገልጠውታል እነሱ፣ እኔ ብዙም እንትን አላልኩትም። እና እነሱ በሰፊው ምን አላልሽውም? ሰፊ ሰፊ ነው ያልኩት። ይሄንን በሰፊው ነው ሐሳባቸው። እስቲ ሐሳባቸው ምንድን ነው? ለኔ መቋቋሚያ ምናምን አድርገው እና ነይ ነው የሚሉት። ነይ ነው የሚሉት። እዚህ ተጠራይ። ደግሞ አዳሉ የሙዚቃ መሳሪያ መጫወት ይችላል? አትችልም። ድምፅ ብቻ። ባለቤቷን ግን ማሲንቆ ያስተማረችው ተማረችው እሷ ናት የሚል ሰማው። ምን ሆናል እንግዲህ። አዎ በፊት አውሷ አያቅም እሱ እኔ እንደው ተልጅነቴም እንደው ቀበጠ ነው ያልኩ ነበርኩ። እንደው ወፍቸሌው መምኑ እንደው ጥልቅ ጥልቅ ነበር እንጀራ የሆኖ ነው መሰለኝ። ይኸው እስካሁን ይኸው አበላኝ እና ማሲንቆ መምታሳች። እንዴት ነው ባለቤትሽ ያስተማርሽ? እኔ አገር ቤት ያሴ ገባ ማሲንቆ እንግዲህ ሰዎች ሲዘፍኑ ነው እና ያለን በማሲንቆ እና ማሲንቆ ገዛን። እሺ ዝም ብለህ ገዝግዝ እንደው ዝም ብለህ መሳጥ እያልኩት እኔ ዝም ብዬሽ ስስ እያልኩ ዝም ብዬሽ መቼም ልጅነትም አለ ህዝቡ የወደኛ በቃ እንዲትና እንዲትና እሱም እንደው እየለመን እንዲትም ብለን በጭቆ ይሆነ እንደው ማሽንቆ አንቺ ሙዚቃ ሳትሲ እሱን ተጫወታልሽው። በቃ በቃ እኔ ወደ ከተማ ለመግባት ነው ሀሳቤ ነበር። እሱ ትንሽ የከተማውን ነገር አይወድም። እንግዲህ እምቢታ አለ መቅረት የሆነ እኔም ገባንበት። ያው እስካሁን አለን። ሁለት መር ነው ዘፈን። እሱም መሬት ይቅለለት ሞተ እና አንቺ ምንም አይነት የሙዚቃ መሳሪያ መጫወታችን አንችልም። ድምጼ ብቻ ነው። ስለዚህ ባሏን ያስተማረችው የሚለውን ማድረግ ያገኘሽው በመገፋፋትሽ ምክንያት ነው እኔ ደግሞ ሙዚቃ መሳሪያ ባሏን አስተምረዋለች ሲባል አንቺም እየመጣሽ እኔ አረ በጣም ምንድን ነበር የምትይው? ምን እለዋለሁ ነው ያልሽ? ዝም ብለህ ምን እለ ምን ዝም ብለህ ምን እለዋለሁ ነው ምን ልዋ ምን ፍጮ ቅዩ እንዳው እንዳው ፍጪ ፍጪ ያለ አይደለም። ለምሬ ሰማይ ስማው ነው። የት ነበር እንደሱ የምትጫወቱት? ደሴ ነዋ ያው ደሴ ከተማው። ማን ነው እንደው፣ በአምባሰልም በባቲም የምታደንቂው ማን ነው አንቺ? ሌላ ምንም ሁሉም አሉ። እኔ አንዲት አሰገደች የምትባል ነበረች፣ ትዝታ የምትጫዋት አሰገደች መኮንን ትባላለች። በባቲና በአምባሰል ነው ያልኩት። በባቲ በአምባሰል ምንም እስካሁን ይሞክራሉ። ከሌና ተ አምባሰል ታውቃለች። የምለው ነገር የለኝም። እስካሁን እኔ ጋ የደረሰ አርቲስት የለም። እስካሁን አምባሰልን እንደ እኔ የዘፈኑት የለም። ይሞክሩታል ብዬሻል እኮ። ግን እኔ የተለየሁበት በባቶች ረዘም በማረጌ በባቲስ በባቲም እንግዲህ የኔ የኔ የተፈጥሮዬ ለየት ያለ ነው። ከማንም አይገጥምም የኔ ቅኝት። ሰርጸ ፍሬ ሰባት ማሪቱ ለገሰ ሁሉንም ቅኝቶች ከመጫወቷ የተነሳ በጣም ትልቅ ድምፃዊት ናት ይላታል። እውነት ለመናገር በጣም አንዳንዶቹ ቨርዥኖች በእሷ ላይ ብቻ እንዲያምሩ አድርጋ ተጫውታቸዋለች። ለምሳሌ አምባሰልን ያየን እንደሆነ ከእሷ ውጭ ሲጫወቱ ብዙ ድምፃውያንን ሰምቻለሁ፣ ግን እንደ እሷ አርቲኩሌት ያደረገውና ማስጠር ያደረገው ሰው አላጋጠመኝም። እውነት ለመናገር በጣም አስጊጦ የመጫወት ነገር እንደገና ደግሞ የራሴ ማድረግ አዲስ ዘፈን እንዲመስለን አድርጎ እስከ መጫወት ድረስ የሚደርስ የራሱ ሆኗል። በቃ በማንም በማንም ዜማዎች ውስጥ ብንሰማው እንግዲህ ከወሎ አካባቢ የመጣ ድምፃዊ በሙሉ አምባሰልን ይጫወታል ነጋሽ ባህሩ ሁሉ ወንዶቹም ሴቶቹም ሲጫወቱት ሰምተናል። አገር ፍቅር የነበሩ የወሎ ድምፃውያን ሁሉ ሴቶቹም ወንዶቹም ሲጫወቱት ሰምተናል። ግን ማሪቱ ጋር ሲደርስ የግሏ ሆነ፣ በጣም ከፍ ብሎ ተደመጠ። ሁለት ሰዎችም በዚህ ማንሳት ይችላለሁ። አሁን በክላርኔት ጨዋታ የሄድን እንደሆነ ጋሽ መርአዊ ስጦት አምባሰልን የት እና የት እንዳደረሱ እናውቃለን። በድምፃዊት ደግሞ በድምፃዊነት ስንመጣ ደግሞ ማሪቱ በጣም ከፍ አድርጋ ተጫውተዋለች ብዬ አስባለሁ። ሌሎች ሰዎች ሊጫወቱ ሲሞክሩ እኔ ብዙ ጊዜ ያንን ኪ የማግኘት ያንን እሷ የሄደችበትን የድምፅ ለዛ የማግኘት ደረጃቸው ያንስብኛል። በጣም ማሪቱ የፈለገችውን ወቅታ ስትወጣ የምትስቅ ነው የምትመስለው። ይህን እኔ አይደለሁም የምለው እንደ ናብዩ ሰለሞን ያሉ እሷን ሬከርድ ያደረጉ ሙዚቀኞች ሁሌ ሁሌ የሚያወሩላት ነው። እና ለእሷ የንግግር ያክል ቀላል ነው ዜማ ማዜ ታው በላይ አምባሰልን ሄደሽ ብታዩ ተራራው እሷ በኢማጂኔሽን የሳለችን ልምን ያክል አያክልም። ተራራው እሷ እንዲበልጥ አድርገዋለች። እና ይሄ ዝም ብሎ እንደ አባባል ያክል የተባለ ሳይሆን ግዙፍ አድርገዋለች። የምር አሁን ከሷ ነጥሎ ማሰብ አይቻልም። አምባሰል የሚለውን ቃል ከማሪቱ መነጠል የሚቻል አይመስለኝም። ብዙ ሰው ሕሊና ውስጥ አለ። የወሎ ዩኒቨርሲቲ የሰጣት የክብር ዶክትሬት ለእርሷ ምን ይጠቅማታል አልኩት። ለእሷ ያለውን ጥቅም በእርግጥ በ ለይቼ ማስቀመጡ ይቅርብኝና ለኢትዮጵያ ሚዚክ ግን በጣም ትልቅ ጠቀሜታ አለው። ምክንያቱም ሁሉም ዩኒቨርሲቲዎች የየራሳቸው የልህቀት ትኩረት አላቸው። ለምሳሌ ጎንደር ብንሄድ በሕክምና ሳይንሱ ይታወቃል። አለማያ በግብርና ሳይንሱ ይታወቃል። ወሎ አሁን መታወቅ የሚፈልገው በባህሉ ነው፣ በዚህ በካልቸሩ ነው። ምን ይክሌቸሩ በዛ እንዲሆን ይፈልጋል። ያን ከፈለገ ደግሞ የቅኝት መፍለቂያ ነው፣ የባህል መውጫ ነው። ግጥሙም ሁሉ ነገሩ የሞዛይክስ ኦፍ ካልቸር የብዙ ባህሎች ውህደት ያለበት አካባቢ ነው። ካል ወሎን ያን በዛ ነው መታወቅ የሚፈልገው የወሎ ዩኒቨርሲቲ። በዛ ለሚያቋቁመው ማዕከል ትልቋ ተጠሪ መሆን ያለባት በእኔነት መሬቱ ለገሰ ነች። እነሱም እንደዛ ነው እያሰቡ ያሉት። እንደውም የማዕከሉ የበላይ ጠባቂ እንድትሆንላቸው በሪሰርች ማዕከሉ ስር ምንም እንኳን የእሷ ኢንቴሌክቹዋል ኮንትሪቢሽን ባይኖርም ኢሜጇ ወይም ገጽታዋ ያንን ማዕከል ትልቅ ያደርገዋል የሚል ሃሳብ እንዳላቸው ሰምቻለሁኝ። በጣም ነው ደስ ያለኝ። ለአንድ ለእሷ ብቻ የሚሰጥ ሬኮግኒሽን አይደለም። የብዙዎችን መንፈስ ተወክላለች ማሪቱ። ከእሷ በፊት ያለፉትንም ትልልቅ ሰዎች በዚህ በባህል ሙዚቃ ውስጥ ያለፉትን መንፈሳቸውን ተወክላለች። ለእነሱ ሁሉ እንደተሰጠ ይቆጠራል የማሪቱ ጉዳይ። ስለዚህ እኔ እንደነ ማርያም አኬባ፣ እንደነ ግብጽ ላይ እንደነበረችው እንደ ኡምኩልቱም የምትታይ ድምፃዊት ነች እና እነሱን አገሮቻቸው ማማ ኢጂፕት ማማ ሳውት አፍሪካ እያሉ እንደሚታሉት ሁሉ እኛም ደግሞ ማሪቱን በጣም የኢትዮጵያ ግኝቶች ሁሉ መጠሪያ የምናደርጋት በመሆኗ በጣም ሲያንሳት ነው። ሰርጸ ለማሪቱ ምኞት አለው። እንግዲህ እንደ አለመታደል ሆኖ ብዙ ቅጅ የላትም። የእነዚህ ትልልቅ ድምፃዊዎች ችግር ይሄ ነው። አዝማሪዎቹ ምኖቹ ብዙ ቅጅ የላቸውም። በድምጿ ልክ በችሎታዋ ልክ ብዙ አንተ ሬከርድ አልተደረገችም። ይሄ ያሳዝናል። እኔ ለእሷ የምመኘው አሁን ልክ እነ ጂጂ እንዳገኙት አይነት እንደነ ቢላስ ዌል የመሳሰሉ ትልልቅ ፕሮዲውሰሮች የማሊ ሙዚቀኞች የሚያገኟቸው ፕሮዲሰሮች የምዕራብ አፍሪካ ያሉ ሙዚቀኞች የሚያገኟቸው የአውሮፓ ፕሮዲሰሮች አሉ። እንደነሱ እንደነሱ አይነት ብታገኝ እሷ ዓለምን ዓለምን ተሻግራ መጓዝ መስችል ነች። ምክንያቱም ኮንቬንሽናል ሳውንድ ነው እሷ። ማንም ካልቸር ውስጥ መደመጥ የሚችል ድምጽ ነው ያላት። በካልቸር የተገደበም አይደለም። ፈረንጅ ሊያዳምጠው ይችላል። ማንኛውም የዓለም ህዝብ ሊሰማው የሚችል የተጣራ ድምፅ ነው ለማለት ነው የምፈልገው። ለዛሬ በዚሁ እየተሰናበትኩ በሌላ ጊዜ ሰፋ ባለ ውይይት ከማሪቱ ጋር እመለሳለሁ። መልካም የሥራ ሳምንት ይሆንላችሁ። አምባሰልን ይዘን ወደ ጠፈር እንምጠቅ። ይህ ሰሞን ከጠፈር ጋር የተያያዙ በርካታ ክንዋኔዎች የነበሩበት ስኬቶችም የተመዘገቡበት ነበር። የዩናይትድ ስቴትስ ብሔራዊ የኤሮኖቲክስ እና የጠፈር አስተዳደርና አንድ የጠፈር ተመራማሪዎቹና መሐንዲሶቹ ቡድን ሰሞኑን ማክሰኞ በእጅጉ ሲፈነድቁ ነበር። ወደ ሦስት ቢሊዮን ኪሎ ሜትሮች ቢሊዮን ኪሎ ሜትሮች ነው ሦስት ቢሊዮን ኪሎ ሜትሮች ከሚጠጋ ርቀት የደረሳቸውና ላለፉት አምስት ዓመታት ሲጠብቁት የነበረ መልእክት ደረሰ። ሲጠብቁት የነበረ ቀን የጊዜ ደቂቅ ደረሰ። ወደ ጁፒተር ተልካ የነበረችው ጁኖ የህዋ ጀልባ በአንድ ደቂቃ ወደ 32 ኪሎ ሜትሮችን ስትም ዘገዘቅ ቆይታ ወደ ተላከችበት በእኛይቱ ፀሐይ ዑደት ሚልኪ ዌይ በግዝፈቱ አቻ ወደ ሌለው ጁፒተር ምህዋር ገባች። በመቶዎች ሺሆች ኪሎ ሜትሮች ከሚለካ ርቀት ማዶ ያለን ኢላማ መምታት ምንኛ አያስፈነድቅ! Isn't that ድንቅ አይደል! እንዲህ ነው የእኛ ቡድን። ጁኖ የጠፈር መንኮራኩርም እንዲህ ድንቅ ነው። ዛሬ ተልዕኮዋን የተወጣችው የጁኖ ፕሮጀክት መሪ ሪክ ናይባኪንግ ናቸው እንዲህ የሚፎክሩት። የጁኖ ራዲዮ ግንኙነት ክትትል ቡድን መሪ ሃይዲ ቤከር የሆነውን ሁሉ በቃል ለማስቀመጥ አስቸግሯቸዋል። It's overwhelming. The team, the amount of time and effort everyone put into this, and the risks that were overcome. <laughs> ስለ ተልእኮ እያወክ በሄድኩ ቁጥር እንዴት አስቸጋሪ እንደነበርና እንዴት ያለ ችግር እንደተጠናቀቀ ስታየው በቃላት ለመግለጽ ይከብዳል። ስለ ጁኖ የጁፒተር ተልእኮና ስለ ጉዞዋ ወደፊት ባለሙያ ሚዥ ዝርዝር አድርገን እንመለከተዋለን። ለአሁን ግን ከፀሐይ ኃይሏን የምታገኘው ጁኖ በመጪዎቹ ሃያ ወራት በጁፒተር ዙሪያ በምታደርገው ሰላሳ ሰባት ዙሮች የጁፒተርን ተፈጥሮ የፀሐያችንን ዑደት ሥርዓት አጀማመርና አመጣጥ ለማጥናት የሚያስችሉ መረጃዎችን ትልቃለች። ከ20 ወራት በኋላ በኢትዮጵያ አቆጣጠር በ2010 ዓመተ ምህረት ማለት ነው፣ ጁኖ ጁፒተር ላይ ትወድቃለች ተብሏል። ግዙፉ የጋዝ ፕላኔት ክብደት ከመሬት አጠቃላይ ክብደት በ317 ጊዜ ይልቃል። ስፋቱ ወይም ግዝፈቱ የኛን መሬት 1321 ጊዜ ይሆናል። ይህም ማለት የጁፒተር ግዝፈት አራት መቶ መሬቶችን ያክላል። ከዚያው ከሰማዩ ሰፈር ሳንርቅ ወደ ኢትዮጵያ ጉዳይ ደግሞ ጎራ እንበል። የኢትዮጵያ ስፔስ ሳይንስ ማህበር ሊቀመንበር ሆነው ሲያገለግሉ የቆዩትና አሁን ደግሞ የምስራቅ አፍሪካ ስፔስ ሳይንስ ማስተባበሪያ ቢሮ ዳይሬክተር የሆኑት ዶክተር ከላሌ አድሃና ስለ ዘመናችን የጠፈር ሽሚያና እሽቅ ድምድም ያጫውቱናል። ስፔስ በጣም ወሳኝ መሆኑን የምታውቀው በአስራ ዘጠኝ ሰባ አምስት በፈረንጆች አቆጣጠር አሜሪካና ራሽያ ከቀዝቃዛ ጦርነት ውስጥ በጣም ችግር ነበሩ፣ በማይታመም ግጭት ውስጥ ነበሩ። ነገር ግን አፖሎ የምትባለ ማለት ነው አፖሎ ሶዚዝ የሚባሉት የአሜሪካና የሶቪት ህብረት በአንድ ላይ ሰርተዋል። ይህ ምንድን ነው? ከአይዲኦሎጂ ይልቅ የቴክኖሎጂ አድቫንስመንትን እንደሚገፋ ማለት ነው ውሳኔ ለመውሰድ ና ለመተባበር ያን አደግ እንዳለብህ አሁን በቅርቡ ደግሞ በዚህ ሳምንት ማለት ነው የናሳው አስተዳዳሪ ቻርለስ ቦልደን ለምክር ቤቱም እንድናያል ለአሜሪካ መስኛ ምክር ቤት ከቻይና ጋር በስፔስ ላይ እንድንተባበር ህግን መቀየር መቻል አለብን ብሏል። ለምን? ቻይና ምን እያደረገች ነው ያለችው? የሳተላይት ኮንስሌሽን የሚባለ ማለት ነው ብዙ ሳተላይቶችን ወደ ሰላሳ አምስት የሚሆን ሳተላይቶችን ወደ እንትን ትልቅና ወደ ህዋ ልካ ማለት ነው ኮንስሌሽን ጋር አስገብታል። ለአለም ሀገራት ሰርቪስ ልትሰጥ ነው፣ የናቪጌሽንም የፖዚሽኒንግ ሲስተምም ሰዓትም፣ ዌዘርም፣ የክላይሜትም ሌሎች ነገሮች ማለት ነው የአሜሪካ ኩባንያዎች ይሰጡ የነበረውን አገልግሎት ማለት ነው የአሜሪካ ሲሰጡ የነበረው እሷም፣ የራሷ ማለት ነው የራሷ እዛ ስፔስ ውስጥ ያለው የራሷ የኮንስተሌሽን ማለት ነው ፈጥራ፣ ያን አገልግሎት ለምችሉትም በገንዘብ ለማይችሉትም ደግሞ በነጻ ሰጣለው። ስለዚህ አብሮ አምስት ስራ የሚል ተደሞን አስተላልፋለች። በቅርቡ አደርገዋለው እስከ ሁለት ሺ ሀያ እስከ ሁለት ሺ ሰላሳ በሚለው ከሬድ ውስጥ ያልቃል ንብ ይባለው ይሄ የሚያሳየው ምንድን ነው? ስፔስ ላይ ትላልቅ ሀገሮች ቁጥጥር ላይ ካደረጉበት እና በብቸኝነት ከያዙት ለሀገሮችንም በጣም እንደሚቸገሩ ነው። ለምንድን ነው የሚቸገሩት? የፋይናንስ ስራቸው፣ የግብርና ስራቸው፣ የውሃም የሁሉም ሴክተራል ስራ ከህዋ ሳይንስ ስራ ጋር ከሳተላይት ጋር አይተቆራኘም እና ይሄኛው ሴክተር ያለ ሳተላይት ይሰራል ብዬ ማለት በሚያስችልበት ደረጃ ነው ያለ ነው። ሁሉንም አቀፍ ሆኗል ማለት ነው። አሁን የሳተላይት ቴክኖሎጂ ስወድ ምንድነ የሚል መሰለህ ሰለማን? እሺ አሁን ኢትዮጵያ ወይም አፍሪካ እየፈለገች አለችው ዳቦን ነው። አሁን እንደሱ የሚሉ አሉ። በትክክል እየፈለገ እያለ እናንተ ግን ካላት በዳች በስተቀር እንደ ስለ ስፔስ ታወራላችሁ ይላል። አሁን ሁለቱን ላይ አይተን ወደ ጨረቃ መሄድ፣ ወደ ማርስ መሄድ ዲፕ ስፔስ የምንለው ይሄ ኤክስፕሎር እናድርግ ወይም ደግሞ እንፈትሽ አላልንም። ህዋ ውስጥ ገብተን እንመራመር አይደለም ነገሩ አላልንም። እናስ ዶክተር ከላሊ በሌላ ዝግጅት ይመለሳሉ። ለዛሬ አመሰግናለሁ። አሁን እኔና ሰለሞን ለሱራፌል ሽፈራ ወይም ዲጄ ፋትሱ ልናስረክባችሁ ነው። እንቀር ግን ለዲጄ ፋትሱ መልክሽ አይበልጥሽም የጌቴ አንለይ አዲስ አልበም ነው። በባህላዊና ዘመናዊ የሙዚቃ ስራዎቹ የምታውቁትን ድምፃዊ ጌቴ አንለይ ለጥቂት ደቂቃዎች ከዲጄ ፋትሱ ጋር እንተወዋለን። ጌታ ንለ ይባላለሁ፣ ድምፃዊ ነኝ። እስኪ የምትታወስበትን ሙዚቃዎች ንገረኝ። የባህል ዘፈኖች ይጫወታለሁ፣ ግን ምናለኛ ሀገሬ ትልቁን ስም ያመጣች ደግሞ የበለጠ እንድታወቅ ያደረገች ደግሞ ምናለኛ ሀገሬ ነው። ጌታ ንለይ ውልደቱ እድገቱ ጉዞ ወይም ሙዚቃ ጉዞ እንዴት ነው? እስኪ ካሁን ያለውን ነገር አጠራ አድርጋት ንገሪ። እኔ ጎጃም የተወለድኩት ደብረ ማርቆስ አብማ የሚባል አካባቢ ነው ተወልጄ ያደግኩትና ከልጅነት ጀምሮ ከህጻናት እንደሚያደርጉት በትምህርት ቤት ሙዚቀኛ እንደዚህ እያልኩኝ ወረዳ አውራጃ እያልን ከዚያ ክፍለ ሀገርም እየተጋበዝኩ ሰራ ነበር ቢሻባይ። ከዚያ በኋላ ግን በራሴ ነው በራሴ መስመር ነው ወደ አዲስ አበባ መጥቼ አልበም መስራት ስላለብኝ፣ ኪነት ግን ብዙ ጊዜ ሰርቻለሁ። ከዚያ በኋላ እንግዲህ እያለ ቀጠለ በየክለቡ በየ

ሁእ አሁን እስ፣ ስለዚህ ስለ አዲሱ አልበምህ ንገረኝ። አልበሙ ረጅም ጊዜ የወሰደ ምንድን ነው ችግራችሁ ብትል መልስም ምንም እንትን ማትለው ግን የራሱ የሆነ መስመሩ እንትን እስከሚደርስ ያለ ነገር አለ እና ረጅም ጊዜ የፈጀው ሰባት አመት ሰባት አመት ሙሉ ግን ምንም ስንትን ጋፕ ሳይኖረው የሰራ ነው ነው እና ስራዎቹ ላይ በጣም ነው አስበንበት የተሰራ ነው ለሰውም ለእግዚአብሔርም የሚመች ፍቅርም፣ በፍቅር በአግባቡ ምክርም፣ ምክር በአግባቡ ሙዚቃንም፣ ሙዚቃን በአግባቡ የሚናገር አልበም የሰራ ነው። ከኤልያስ ምርታ ጋር ነው የሰራ ነው። እኛ ደስ ብሎን ነው የሰራ ነው በደም ብ እርግጠኛ የሆነ ዘምዘም ጀንጋ ሲንጠባጠብ የነበረ ያላልኩትን ነገር ምላቸውን አላለ ልብን እያዳመጥክ ስትመጣ ምራቅ ዋጥ እየተደረገ ሲመጣ የምትዘፍናቸው ናቸው አይነት ዘፈኖች ነው የዘፈንኩት እና ዘፈኖቹ በጣም ተጨንቀን ተጠበን ነው የሰራ ነው እግዚአብሔር ደግሞ የበለጠ ደግሞ ሰው ዘንድም የበለጠ ፍሬያማ እንዲያደርግልን ነው የምንመኘው እና የዚህን ያህል ጊዜ ፈጅቷል ስለዚህ በጣም ብስለት አለው በዚህ ሙዚቃ በስያለ በዚህ ሙዚቃ ተቀይሬ ያለው እና አዲስ መልክ ይዣለሁ አዲስ መልክ ሰዎች ይዣለሁ ብለ ነው የምትለው እና እዚህ ከሙዚቃዎች መልክቶች መልእክቶች አዲስ አዘፋፈን የድሮውን ሳለቅ የድሮዎቹን ሳለቅ አዲስ አዘፋፈን እና የድሮዎቹንም ጨምሬ ይዤ መጣሁ። ለምሳሌ ስለ ሲንግል ለቀናል። ሲንግል የለቀቅነው አለ ወይ ብሬ ይላል። ገንዘብና ሰው፣ ገንዘብና ኑሮህ፣ ገንዘብና መተዳደሪያነቱ ስታየው ማለት ነው ያለውን ስሜት ነው የሚገልጸው። ካለሱ ትናትንም ፈን አለው የግድ ታስፈልጋለች፣ ግን ሚስትህን አትተካም ሚስትህም ሲሆን ቢያስፈልጋትም እንኳን እንትን በማይልበት ሰዓት ግን እሷ እንድትሆን ተዋት ትላለች፣ ግን እንድታመጣትም ትፈልጋለች። እና የገንዘብ አስፈላጊነቱን ነው ጥቅሟ ከጥቅሟ በላይ ደግሞ ምንም ደግሞ አለመሆኗንም ደግሞ የሚገልጽ ነው ይህ አልበም ያለው። ገንዘብ ምንም አይደለም ብታስፈልጊም ገንዘብ ምንም አይደለም ነው እኮ እዚህ ያለው። እና መልክሽ አይበልጥሽም በጣም ሳበኝ መልክሽ አይበልጥሽም። አሁን የአልበሙ ርዕስ ነው እሱ አሁን ቁም ነገርሽ ነው ይበልጡ፣ በቃ ቁም ነገርሽ ነው። ግን መልክ እዚያ ጋር ግጥም ነው ይላል መሰለ መልክማ መልክ መኖር አለሽ፣ ግን መልክ ባይኖርሽም እንኳን ይህን ቁም ነገርሽ አልተወውም ነበረ ነው እዚያ ጋር የሚለው በዚህ በቁም ነገርሽ። መልክ እንኳን ባይኖርሽ፣ ግን መልክ አለሽ፣ መልክ አለሽ አለ። ግን መልክ ባይኖርሽ እንኳን ቢሆን ኖሮ ድሮ ገና ሳገኝሽ አለቅሽም ነበረ ማለት ይ በቃ የኔ ነሽ በቃ። እንቺ የውስጥ ቁም ነገርሽን ነው እንጂ ከላይ ባለው አይደለም አንቻ ትለወጭም በብልጭ ልጭቷ ነው የሚለው። ከላይ ባለች በብልጭ አንቻ ትለወጭም ነው የሚለው የግጥሩ ሁሉ አለ እዚያ ጋ ግጥሞቹን በዝርዝር ልክ እንትን የሚሉት ነገሮች ከላይ ጀምሮ እንትን ብናረግ ስናረጋቸው ዘፈኖች የሚገልጻቸው ግጥሞቹ ለሀገራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በየስፍራው ባሉ ባልደረቦቻችን ስም ለዛሬ በዚሁ እንሰናበታለን። ፕሮግራሙን የመራችልን ብርሃን ኃይሉ ነች። ጽዮን ግርማ ነኝ። ሶሎሞን አባተ ነኝ። ጤና ይስጥልን። በደናደሩ